በደቡብ አፍሪቃ ገዢው የአፍሪቃውያን ብሔረተኞች እንቅስቃሴ በምህፃሩ ኤኤንሲ እንደ ጎርጎሪዮሳውያኑ የዘመን ቀመር የፊታችን ነሐሴ 3 2016 ዓ ም ለሚካሄደው የፕሪቶሪያ ከተማ ምክር ቤት ምርጫ ለከንቲባነቱ ቦታ ከጥቂት ጊዜ በፊት አንድ እጩ በተወዳዳሪነት አቅርበዋል። የኤኤንሲ የአካባቢ ቅርንጫፎች እንደሚሉት ይኸው የገዢው ፓርቲ ውሳኔ ፍላጎታቸውን ያላገናዘበና ያላከበረ ነው። የፕሪቶሪያም ህዝብ ማዕከላዊ መንግስት ለአካባቢ ምክር ቤታዊ ምርጫዎችም እጩዎችን የመረጠበትን እርምጃውን በጥብቅ በመንቀፍ በከተማይቱ ግዙፍ ተቃውሞ ከጀመረ አምስተኛ ቀኑን ይዟል። በቀጠለው ተቃውሞ ወቅት አደባባይ የወጣው ህዝብ ተሽከርካሪዎችን በተለይም አውቶቡሶችን፣ እንዲሁም በውጭ ዜጎች የተያዙ መደብሮችንም በእሳት አጋይቷል። በዚሁ ጊዜ በተፈጠረው ግጭትም ቢያንስ አራት ሰዎች መሞታቸውን ፖሊስ አመልክቷል። ፖሊስ አክሎ እንደገለጸውም መደብሮችን ዘርፈዋል ያላቸውን አርባ ተጠርጣሪዎች በቁጥጥር አውሏል። በደቡብ አፍሪቃ ተቃውሞውና ግጭቱ እዚህ ደረጃ ላይ ለደረሰበት ድርጊት በፕሪቶሪያ በሚገኘው የደቡብ አፍሪቃ ዩኒቨርሲቲ የሚሰሩት የፖለቲካ ተንታኝ ሳሞዶዳ ፊኬኒ ገዢው የአፍሪካውያን ብሔረተኞች እንቅስቃሴ ኤኤንሲን ተጠያቂ አድርገዋል። በኤኤንሲ ውስጥ ያለው ማህበራዊ ችግር ራሱ ባለፉት አስር ዓመታት ስር በሰደደው የአንጃ ክፍፍል እየተባባሰ መጥቷል። ይኸው ክፍፍል በፈጠረው የፖለቲካ ባህልም ውስጥ የኃይል ተግባር እንደ ፖለቲካ መግባቢያ መሳሪያ ሆኖ ማገልገል ጀምሯል። ይሁን እንጂ ፊኬኒ አክለው እንደገለጹት አደባባይ ከወጡት ተቃዋሚዎች መካከል ብዙዎቹ ለፕሪቶሪያ ከተማ አስተዳደር ከንቲባነት እጩ ሆነው የመቅረብ ፍላጎት የነበራቸውና ይኸው ፍላጎታቸውም የገዥውን ፓርቲ ድጋፍ ያላገኘላቸው የኤኤንሲ አባላት ደጋፊዎች ናቸው። የፕሪቶሪያ ከተማ ሕዝብ ለከንቲባነቱ ስልጣን ኤኤንሲ እጩ አድርጎ ያቀረባቸው የፓርቲ አባል ከሌላ ግዛት የመጡና ስለ አካባቢው በቂ እውቀት የሌላቸው ነው በሚል በፓርቲው ውሳኔ አኳያ ብርቱ ወቀሳ ሰንዝሯል። የፖለቲካ ተንታኞች እንደሚሉት ደቡብ አፍሪቃ ውስጥ የኃይል ተግባር እንደ ጎርጎሪዮሳውያኑ የዘመን ቀመር ከ2010 ዓ ም ወዲህ እየጨመረ በመሄድ ላይ ነው። ዋና ጽህፈት ቤቱ በፕሪቶሪያ ከተማ የሚገኘውና በምህፃሩ አይኤስኤስ የተባለው ዓለም አቀፍ የጸጥታ ጥበቃ ተቋም ኃላፊ ዶክተር ጃኪ ሲሊየርስ መስሪያ ቤታቸው ከጥቂት ጊዜ በፊት ያካሄደውን ጥናት ጠቅሰው እንዳስረዱት በደቡብ አፍሪቃ የኃይሉ ተግባር እየተባባሰ ሊሄደበት ድርጊት ምክንያቱ ከፖለቲካው አመራር በኩል ተጠያቂነት የተጓደለበት አሰራር ነው። ደቡብ አፍሪቃ ውስጥ በወቅቱ የሚታየው ቀደም ሲል እንዳልኩት የምትሰራው ነገር ካላንዳች እርምጃ የሚታለፍበት አሰራር ነው። እንበል ቁሳቁሶችን ብትሰብር ቅጣት አይጠብቅህም። ስለዚህ መሰባበርን ቀጥል፣ ምክንያቱም ትኩረት ታገኛለህ። ችግሩ ያለው ውሳኔ የሚወሰድበት የአሰራር ሂደት ተጠያቂ ባልሆነ አመራር መውጣቱ ነው። አመራሩ ተጠ ጥያቄ ካልሆነና መሰባበርን የመሰለ የኃይል ተግባር ፈጽመህ የማትቀጣ ከሆነ ይህንን በአካባቢ አስተዳደር ደረጃስ ለምን አታደርግም? ገዢው የአፍሪቃውያን ብሔረተኞች እንቅስቃሴ ኤኤንሲ፣ ግን የሰሞኑ ሁከትና ግጭት የራሳቸውን ጥቅም ለማስቀደም በማሰብ ወደ ፓርቲው ሰርገው የገቡ ሰዎች ስራ ነው ብሎ እንደተመለከተው የኤኤንሲ ዋና ጸሐፊ ጉዌዴ ሞንታሼ ገልጸዋል። ይህንን ሁከት ያቀዱ የኤኤንሲ መሪዎች የሆኑ ሰዎች ስምና ፎቶግራፎች አሉን። ይህ አሳፋሪ ተግባር በመሆኑ ስማቸው የተጠቀሱትን ሰዎች ፖሊስ ሊከባቸውና ሊያስራቸው ይገባል። ከዚያ በዚሁ ችግር አኳያ የሚያስፈልገውን እርምጃ እንወስዳለን። ሁከቱና ግጭቱ ጆሐንስበርግንና ፕሪቶሪያ ከተሞችን በሚያጠቃልለው በሃውቴንግ ግዛት ሊቀጥል እንደሚችል የደቡብ አፍሪቃ ፖሊስ ከማስጠንቀቅ ወደኋላ አላለም።